ኢኮኖሚው አለ የውጭ ሀገር ባለወረቶች ወደ ኢትዮጵያ ገበያ ሲገቡ እንደ አቶ ሚካኤል ተሾመ ለመሳሰሉ ጠበቆች በርከት ያሉ ጥያቄዎች ያቀርባሉ። ከእነዚህ መካከል የታክስ ጉዳይ፣ የመሬት ባለቤትነት እንደዚሁም የሰራተኛ ሕግጋትን የተመለከቱ ይገኙበታል። የኢትዮጵያ የግልግል ዳኝነትና የማስማማት ማዕከል ዳይሬክተር የሆኑት የጥብቅና ባለሙያው አቶ ሚካኤል ተሾመ እንደሚሉት አለመግባባት ቢፈጠር እንዴት ይፈታል? የሚለው ትልቁ ጥያቄ ሆኖ ቆይቷል። በዋናነት ግን የሚጠይቁት የመጨረሻው ጥያቄ አለመግባባት ቢፈጠር የተፈጠረው አለመግባባት በምን መልኩ ሲክል ያደርጋል ወይም እንዴት ኢንፎርስ ይደረጋል የሚል አለመግባባትን ስለመፍቻ የሚሉት አንቀጾች እንዴት ተደርገው ኢትዮጵያ ውስጥ ይፈጸማሉ የሚል ነው። በኢትዮጵያ እስከ ቅርብ ጊዜ ድረስ የግልግል ዳኝነትና የእርቅ ጉዳዮች በንጉሳዊው ስርዓተ መንግስት ስራ ላይ በዋለው የፍትሐ ብሔር ህግ ሲዳኙ ቆይተዋል። ከዚህ በፊት የሚነሱ ጉዳዮች የሚዳኙት ስፍራ ብሔር ህጉ ነበር። በሁለት መልኩ ነበር አርቢትሬሽን የሚታየው። የመጀመሪያው ሁለት ኢትዮጵያውያን ተከራካሪ በሆኑበት ጉዳይ ገቨርን የሚያደርገው ህግ ማለት ነው። ሁለተኛው ደግሞ ኢንተርናሽናል አርቢትሬሽንን በተመለከተ ነው። ኢትዮጵያ ከውጭ ሀገር ባለሀብቶች ከውጭ ሀገር ተቋማት ጋር የምታደርጋቸው ክርክሮች ወይም አንድ ኢትዮጵያዊ ነጋዴ ከሌላ አገር ነጋዴ ጋር የሚያደርገው ክርክር በአርቢትሬሽን እንዲዳኝ ወይም እንዲፈታ ከተፈለገ ገቨርን የሚያደርገው ህግ ወይም ይህንን አርቢትሬሽን የሚያስተዳድረው ህግ ወይም ተቋም የራሱ የሆነ ኤስታብሊሽድ የሆነ የሚሰራበት መንገድ ስላለው በዛ መሰረት ነበር የሚታየው። ከዚህ በፊት መቀመጫቸው ኢትዮጵያ ያደረጉ ዓለም አቀፍ የግልግል ዳኝነቶች ከዚህ በፊት ተካሂደው ያውቃሉ። ነገር ግን መቀመጫቸው ምንም እንኳን ኢትዮጵያ ውስጥ ቢሆንም በዋናነት ገቨርን የሚደረጉት በውጭ ሀገር ህጎች ወይም በውጭ ሀገር የአሰራር ሲስተሞች ነው። ባለፈው መጋቢት የግልግል ዳኝነትና የእርቅ አሰራር ስርዓትን ለመደንገግ የወጣው አዋጅ በህዝብ ተወካዮች ምክር ቤት ያለ አንዳች ተቃውሞ ጸድቆ ስራ ላይ ውሏል። ይህ አዋጅ በተለይ የኢንቨስትመንትና ንግድ ነክ አለመግባባቶችን ለመፍታት ያለመ ነው። በአዋጁ መግቢያ እንደሰፈረው የግልግል ዳኝነትና እርቅ የተዋዋይ ወገኖችን ወጪ በመቀነስ ምስጢርን በመጠበቅና ልዩ ሙያ ያላቸው ባለሙያዎች በዳኝነት እንዲሳተፉ በማድረግ እንደዚሁም ቀላልና ለተዋዋይ ወገኖች ነጻነት ያለው ስነ ስርዓት ለመጠቀም በመፍቀድ የተቀላጠፈ ውሳኔ ለመስጠት የሚያስችል ነው። ዓለም የነበረችበት የንግድና የኢኮኖሚ ደረጃ በአስራ ዘጠኝ መቶ ስልሳ አመተ ምረት ድሮ ሲቪል ኮድ በወጣበት ጊዜ የነበረው እና እስከ አሁን ድረስ ያለው እጅግ በጣም ልዩነት አለው። እኛ ሀገር እስከ ዛሬ ድረስ ሲሰራ የነበረው ድሮ አጼ ኃይለ ስላሴ ባወጡት ባወጡት የፍትሐብሔር ህግ በዛ ጊዜ የነበረው የአርቢትሬሽን ኮንሴፕት ና አሁን ያለው የአርቢትሬሽን ኮንሴፕት ደግሞ በጣም ይለያል። ብዙ አርቢትሬሽን ላይ የሚነሱ በጣም ኢምፖርታንት የሆኑ ኢሽዎች አሉ። አሁን የወጣው የአርቢትሬሽን ህግ እነሱን ለማካተት ነው ጥረት ያደረገው። እነዚህ ለምሳሌ የተባበሩት መንግስታት ድርጅት ካወጣው አንሴትራል ሞዴል ሞዴል ማለት ምን ማለት ነው? አለም አቀፍ የህግ ምሁራን አርቢትሬሽን ላይ ያሉ ምሁራን ተሰበሰቡ እና ሀገሮች አርቢትሬሽን ህግ ሲያወጡ ይህንን ነገር ቢከተሉ ይሻላል የሚል ጋይድላይን ለማስቀመጥ የሞከሩበት ነው። አንሴትራል ሞዴል የሚባለው ካልተሳሳትኩኝ የመጀመሪያ የወጣው በአስራ ዘጠኝ መቶ ሰማንያ አራት አመተ ምህረት ነው እንደ አውሮፓውያን አቆጣጠር ማለት ነው እና ከዛ ጊዜ ጀምሮ በየጊዜ እየተሻሻለ አዳዲስ ኢሾች እየተጨመሩበት መጥተዋል። እኛ አገር ጋር ያለውን የፍትሐ ብሔር ህግ በምታይበት ሰዓት ግን አርቢትሬሽን ላይ ያለውን አዲስ ነገር ምንም ለማካተት የተሞከረበት የለም። አሁን ኮምፕሊትሊ ነው የተለወጠው። አዲስ ሞደርን የሆነ ነገር ነው ኢንትሮዲስ ያደረግ ነው። ብዙ ኢሾች ተነስተዋል። ከዛ በኋላ ኢትዮጵያ ራሱ የኢንቨስትመንት ሴክተሯ ሰብተዋል። የኢንቨስትመንት አዳዲስ ሌጅስሌሽኖች መጥተዋል። ብዙ ቴንን የሚያስፈጽሙ ሴክተር መስሪያ ቤቶች ተቋቁመዋል። ብዙ ስቴክሆልደሮች አሉት ማለት ነው ከኛ ከጠበቆቹ ጀምሮ ወይም ደግሞ የአርቢትሬሽን ተቋም ከምንመራው ሰዎች ጀምሮ እስከ ነጋዴዎቹ ድረስ በጣም ብዙ መሀል ላይ ኢንተረስት ያላቸው ሰዎች አሉ። መንግስት በራሱ ኢንተረስት አለው። ፍርድ ቤት በራሱ ኢንተረስት ሊኖረው ይችላል። እንዲሁም መንግስት ኢንተረስት ለመኖሩ አንድ ማሳያ የሚሆነው አዲስ በወጣው የአርቢትሬሽን ህግ ላይ መንግስት የግልግል ዳኝነት ተቋም ሊያቋቁም ይችላል የሚል ሁሉ አንቀጽ ተቀምጦበታል። ይህ የግልግል ዳኝነትና የእርቅ አሰራር ስርዓትን ለመደንገግ የወጣ አዋጅ ንግድ ነክ በሆኑ ብሔራዊ የግልግል ዳኝነቶች መቀመጫቸውን ኢትዮጵያ ባደረጉ ዓለም አቀፍ የግልግል ዳኝነቶች ላይና ብሔራዊ በሆኑ የእርቅ ሂደቶች ላይ ተፈጻሚነት ይኖረዋል። ፍርድ ቤቶች በአዋጁ ተለይቶ ከተሰጣቸው ስልጣን በስተቀር በግልግል ዳኝነት በሚታዩ ጉዳዮች ጣልቅ አይገቡም። የኢትዮጵያ የግልግል ዳኝነትና የማስማማት ማዕከል ዳይሬክተር አቶ ሚካኤል ተሾመ እንደሚሉት የግልግል ዳኝነት በአዋጁ መሰረት በሁለት መልኩ ይመራል። የመጀመሪያው ተቋም የሌለውን ተቋም አልባ በእንግሊዝኛው አድሆክ የሚባለው፣ ሁለተኛው ተቋማዊ በእንግሊዝኛ ኢንስቲትዩሽናል የሚባለው አድሆክ በሚሆንበት ሰዓት ወይም ተቋም አልባ በሚሆንበት ሰዓት ተከራካሪዎቹ ራሷቸው በሚያወጡት የአሰራር ስርዓት መሰረት፣ ለምሳሌ በዚህ ሰዓት እንሰበሰባለን፣ እንደዚህ እንደዚህ ቦታ፣ እንደዚህ እንዲሆን ተስማምተናል ብለው ዝርዝር ጋይድ ላይን ያወጣሉ ወይም ከሌ ከሌን ለዳኝነት መርጠናል ብለው ዝርዝር ጋይድ ላይን ያወጣሉ። ስለዚህ እነሱ ራሷቸው የሚያወጧቸው እንትኖች ይመራቸዋል። እነሱ ግን ይሄንን ፕሮሲጀር ወይም ደግሞ የአሰራር ስርዓት ለማውጣት ፈቃደኛ የማይሆኑ ከሆነ አዋጅ ውስጥ የተቀመጡ ዝርዝር ነጥቦች አሉ። በነዛ መሰረት ሊመራ ይችላል ማለት ነው። ሁለተኛው ተቋማዊ ነው። ተቋማዊ ማለት እራሱ ተቋሙ ግልግሉ የሚመራበት መንገድ፣ አርቢትሬተር እነማን ሊሆኑ እንደሚችሉ፣ ምን ያክል ክፍያ መከፈል እንዳለበት፣ አስተዳደራዊም ሆነ ለግልግል ዳኞቹ ምን ያክል ክፍያ ሊከፈል እንደሚገባ፣ መቼ ክስ መቅረብ እንዳለበት፣ መቼ መልስ መምጣት እንዳለበት፣ አንድ አርቢትሬተር በሚመረጥበት ሰዓት ያ አርቢትሬተር ለምሳሌ ኮንፍሊክት ኦፍ ኢንተረስት እንዳለው ከተረጋገጠ እንዴት ከቦታው ሊወገድ እንደሚችል እንዴት መቃወሚያ ሊቀርብ እንደሚችል እንዴት ውሳኔ ሊሰጥ እንደሚችል ዝርዝር ነገር አስቀምጧል፣ ያስቀምጣል ወይም ይይዛል። ለምሳሌ እኛ ተቋም አለው፣ የኢትዮጵያ ግልግል ዳኝነትና ማስማማት ማዕከል ይህን ነገር ያካትታል። ስለዚህ በተቋማዊ ሕግ ውስጥ ዝርዝር ደንቦች ይካተታሉ። አዋጁ ለዚህ ለተቋማዊ እንትኖች ምንድን ነው የሚያደርገው? ቫሊዴሽን ነው የሚሰጠው። እንደዚህ አይነት ተቋማዊ ሕጎች በሚኖሩበት ሰዓትም ራሱ ተከራካሪዎች እንደዚህ አይነት ተቋማት ጋር ሄደው ጉዳያቸውን ከማቅረብ አይከለከሉም የሚል ቫሊዴሽን ይሰጣል። የእነዚህ የተቋም ሕጎች ግን ካለው ከአርቢትሬሽን ሕግ ጋር እንዲቃረን አይፈቀድልም። የፍቺ፣ የጉዲፈቻ፣ የአሳዳሪነት፣ የሞግዚትነትና የውርስ ጉዳዮች በዚህ አዋጅ ለግልግል የሚቀርቡ አይደሉም። የወንጀልና የግብር ጉዳዮች፣ መክሰር ላይ የሚሰጥ ውሳኔ፣ የሊዝ ጉዳይን ጨምሮ በአጠቃላይ የመሬት ጉዳዮች፣ አስተዳደራዊ ውሎች፣ በልዩ ሁኔታ በህግ ካልተፈቀደ በስተቀር የንግድ ውድድርና የሸማቾች ጥበቃን የመሳሰሉትም በዚህ አዋጅ የሚታዩ አይሆኑም። የማዕድን ስራዎች አዋጅና የነዳጅ ፔትሮሌም ኦፕሬሽን ፕሮክላሜሽን የሚባላለን ፔትሮል ኦፕሬሽን ፕሮክላሜሽን ላይም ማንዳቶሪ ወይም ደግሞ አስገዳጅ የሆነ አርቢትሬሽን ነው የሚያደርገው የሚያደረገው በአዋጅ በህግ ደረጃ ወርቅ ፍለጋ፣ ወርቅ ለመቆፈር፣ ነዳጅ ለመፈለግ፣ ነዳጅ ለማውጣት ኢትዮጵያ ውስጥ የሚመጡ ኩባንያዎች ኢትዮጵያ ውስጥ መጥቶ ከኢትዮጵያ መንግስት ጋር ውል ሲዋዋሉ ለመግባባት የሚፈጠር ጉዳያቸው የሚታየው በአርቢትሬሽን ወይም በግልግል ዳኝነት። ሁለተኛ በኢትዮጵያ ኢንቨስትመንት ኮሚሽን ደረጃ ነው። ኢትዮጵያ የተለያዩ ባይላተራል ኢንቨስትመንት ሪቲዎችን ትፈርማለች ወይም የሁለትዮሽ ኢንቨስትመንት ስምምነቶችን ከተለያዩ ሀገሮች ጋር ታረጋለች። ለምሳሌ አንተሳሳትኩም ከኔዘርላንድ መንግስት ጋር ያደረገች ይመስለኛል። ስለዚህ ከሆላንድም የመጡ ኩባንያዎች በአጠቃላይ ኢትዮጵያ ውስጥ ኢንቨስት ለማድረግ ሲፈልጉ ኢንቨስትመንታቸው ገቨርን የሚደረገው በባይላተራል ኢንቨስትመንት ሪቲ አማካኝነት ይሆናል። ስለዚህ ባይላተራል ኢንቨስትመንት ሪቲዎች ላይ አርቢትሬሽን የተቀመጠ ነው። ነገር ግን ባይላተራል ኢንቨስትመንት ሪቲዎች ላይ የተቀመጠ አርቢትሬሽን ዓለም አቀፍ አርቢትሬሽን ነው። ስለዚህ አሁን አዋጁ ውስጥ ምን ማየት ያስፈልጋል ማለት ነው። ዓለም አቀፍ አርቢትሬሽኖች በሚሆኑበት ሰዓት በምን አይነት ሁኔታ ገቢር ይደረጋሉ የሚለው ነገር ማየት ያስፈልጋል ማለት ነው። ዓለም አቀፍ ሲሆን ምክንያቱም እስካሁን ድረስ ያወራነው ክርክሩም ጉዳዩም ያለው ኢትዮጵያ ውስጥ ነው። ይሄ ግን የኢትዮጵያ መንግስት ከሌላ ሀገር ድርጅት ጋር ይከራከር ምን ያጋጠመዋል የሚለው ነው የሚመለከተው ወይም በብር የሚያደርገው ፕራይቬትሊ ደግሞ ባለ እንትን አስመጪና ላኪነት ጋር በተያያዘ አርቢትሬሽን ብዙ ጊዜ ፕሪስክራይብ ነው የኮንስትራክሽን ክርክሮች በአጠቃላይ በብዛት የሚታዩት ከፍርድ ቤት ይልቅ በአርቢትሬሽን ስለዚህ ኮንስትራክሽን አካባቢ እነዚህ ነገሮች ማይጠቅማል እያስባለሁ እንደውም አሁን ኢትዮጵያ ብዙ ኮንስትራክሽን ላይ እንጌጅ ያደረጋችባቸው ነገሮች አሉ ኮንስትራክሽኑ በጣም ትልቅ እየሆነ በመጣ ቁጥር ኮንትራቱን በዛው ልክ በጣም ዲቴል እየሆነ ይመጣል እና ዲቴል የሆነ ኮንትራት ባለ ቁጥር እያንዳንዱ የዲስፒት ሴትልመንት ክሎዝንም ማየት አስፈላጊ ነው በአዋጁ መሰረት የግልግል ዳኝነት ማዕከል በመንግስት ወይም በግል ሊቋቋም ይችላል። የግልግል ዳኝነት ማዕከላቱን የመቆጣጠር ፈቃድ የመስጠት የማደስ የሚቋቋሙበትን መስፈርቶች የማውጣት ስልጣን ለጠቅላይ አቃቢ ሕግ የተሰጠ ነው። በአዋጁ ዝግጅት የተሳተፉት የኢትዮጵያ የግልግል ዳኝነትና የማስማማት ማዕከል ዳይሬክተር ሚካኤል ተሾመ በኢትዮጵያ ገበያ የሚሳተፉ የውጭ ባለወረቶች የራስ መተማመንን ይጨምራል ሲሉ ጠቀሜታውን ለዶይቼ ቬለ አስረድተዋል። ኢንቨስተሮች በአገሪቱ የሕግ ስርዓት ላይ ወይም ደግሞ ሌጋል ሲስተም ላይ እምነት እንዲኖራቸው ያደርጋል። እኛ አስፈርደን ብንመጣ እንኳን ኢትዮጵያ ውስጥ ለማስፈጸም አንንገላታም፣ አንንቸገርም የሚል አስተሳሰብ ይኖራቸዋል። ስለዚህ በኮንፊደንስ መጥተው ኢንቨስት ለማድረግ ሊበረታቱ ይችላሉ ማለት ነው። በኮንፊደንስ መጥተው ኢንቨስት ያደርጋሉ ማለት ደግሞ ዶላር ይመጣል፣ ኢምፕሎይመንት ኦፖርቹኒቲ የመሳሰሉትን ነገሮች ተያይዘው ይመጣሉ። ኢትዮጵያ የውጭ ሀገር የግልግል ዳኝነት ውሳኔዎችን ለማስፈጸም በጎርጎሮሳቢው አስራ ዘጠኝ መቶ ሀምሳ ስምንት ዓመተ ምህረት የወጣው የኒውዮርክ ኮንቬንሽን አባል መሆኗ ተጨማሪ አዎንታዊ እርምጃ እንደሆነ አቶ ሚካኤል ተናግረዋል። በዓለም አቀፍ የግልግል ዳኝነት ቁልፍ ከሚባሉ መሳሪያዎች አንዱ የሆነውን ይህንኑ ስምምነት ኢትዮጵያ ነሐሴ 18 ቀን 2012 ዓ.ም በይፋ ተቀላቅላለች። ኢትዮጵያ የስምምነቱ 165ኛ አባል ሀገር ስትሆን ከህዳር 13 2013 ዓ ም ጀምሮ ደግሞ በአገሪቱ ስራ ላይ ውሏል። ስምምነቱ በሌሎች አገሮች በግልግል ዳኝነት የተላለፉ ውሳኔዎች በኢትዮጵያም ገቢራዊ እንዲሆኑ ያደርጋል። በኢትዮጵያ ስራ ላይ የዋለው የግልግል ዳኝነትና የእርቅ አሰራር ስርዓትን ለመደንገግ የወጣው አዋጅ በአገሪቱ ገበያ መሰማራት ለሚሹ የውጭ ባለወረቶች የራስ መተማመንን ያጠናክራል ቢባልም ለመዋዕለ ነዋይ መበረታታት ብቸኛው መፍትሄ እንዳልሆነ ግን አቶ ሚካኤል ተናግረዋል። እንደ ብቸኛ ተደርጎ መወሰድ የለበት። ለምሳሌ ኢንቨስትመንት ህጉ መሻሻሉ አንድ ነገር ነው። ር ኮንቬንሽን አባል መሆናችን ሌላ ነገር ነው። በቅርቡ ነው የታክስ ህግ የሚወጣው። ታክስ ህጉ ሞደርናይዝ ለማድረግ መሞከር ሌላ ነገር ነው። ብዙ ፋክተሮች አሉት። አሁን አርቢትሬሽን ህግ ስለተሻሻለ ብቻ ኢንቨስተሮች ሙሉ በሙሉ ይመጣሉ የሚል ፎልስ ፐርሰፕሽን አይደለም ሊኖር የሚገባው። ካሉ ህጎች ወይም ደግሞ ሊኖር ከሚገባው ሌጋል ኢንፍራስትራክቸር ውስጥ አንዱ ዲስፒ ሴትልመንት ነው። ኢንቨስተሮች ሁሉ ጊዜ አርቢትሬሽን የሚመርጡበት ምክንያት አለ። የትም ሀገር ቢኬድ ባይላተራል ኢንቨስትመንት ትሪቲስ ለምሳሌ የሚዳኙት በአርቢትሬሽን ነው። ይህም የሆነበት ምክንያት ፎሬን ኢንቨስተርስ ወይም ደግሞ የውጭ ሀገር ባለሀብቶች በአንድ ሀገር ፍርድ ቤት ተዳኝተን ፍትሕ እናገኛለን የሚለው እምነት የትም ሀገር ቢሆን ያነሰ ነው። ስለዚህ እኛ በመረጥናቸው ዳኞች እኛ እንድንመራ በተስማማንበት ህግ ተመርተን የተወሰነው ይወሰን የሚል አመለካከት ወይም አላቸው። ይህ በመሆኑ ነው ወደ አርቢትሬሽን የሚሄድ ቴንደንሲ ያለው ሰው። አርቢትሬሽን አንዱ ኮምፖነንት ነው የመሻሻሉ ምንም ጥርጥር የለውም። ለባለሀብቶች ኮንፊደንስ ይሰጣቸዋል። ኮንፊደንስ ከሰጣቸው ደግሞ ያው ግራጁዋሊ የምናየው ነገር ነው የሚሆነው መጥተው ኢንቨስትመንት ማድረጋቸው ነገሮች መመቻቸታቸው ግራጁዋሊ የምናየው ነገር ይሆናል። አድማጮች፣ የዛሬው መሰናዶ ይህን ይመስላል። እሸቴ በቀለ ነኝ። ጤና ይስጥልኝ።